የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ቀኑ አርብ የካቲት 27 2012 ዓ ም የሳምንቱ ማብቂያ ላይ እንገኛለን። በምሽቱ ፕሮግራማችን ከወጣት በጎ ፈቃደኞች ጋር ውይይት ይዘናል። የምሳተፍባቸው ወጥን የበጎ ፈቃድ ስራዎችን በመስራት እንደ ኢትዮጵያዊነቴ የኢትዮጵያ ሕዝብን ማገልገል በጣም ወዳለሁ። ለወደፊትም እንደምናሳቅፈው እርግጠኛ ነኝ። ከወጣቶቹ ጋር ያደረግነውን ውይይት ቆየት ብለን እናሰማችኋለን። እንሰትን ለምግብነት የመጠቀም ከክልል ክልል የተደረገ ስልጠና። እዚህ ያሉት ሴቶች እኛ የመጠን እነሱን ለማስተማር ነው። እነሱም እኮ አሁን እዚህ ያሉት እንደኛ የሰሩ ናቸው። በደንብ ይሰራሉ። ሁሉንም ነገር አይተዋል። ሴቶች በደንብ እየሰሩ ናቸው። ከአሰልጣኟ አንዷ ናቸው። ወደ በኋላ ላይ ዝርዝሩን ታደምጣላችሁ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንን እና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች እናስደምጣችኋለን። ፕሮግራሙን በመምራት ጽዮን ግርማ፣ በሬያችሁ አመሻለው። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ብትዋችሁ። አመሰግናለሁ ጽዮን። የኦሮሚያ ክልል መንግስትን እና በምዕራብ ኦሮሚያ፣ ደቡብ ኦሮሚያ አካባቢ ጉጂ ዞኖች ታጥቆ የሚንቀሳቀሰውና ራሱን የኦሮሞ ነጻነት ጦር ብሎ የሚጠራውን ቡድን ለማወያየትና ና ለማስታረቅ ብርቱ የእርቅና ሰላም ፍርቱ የእርቁና ሰላም ኮሚቴ መቋቋሚን አስተባባሪዎቹ ገለጹ። የእርቅና ሰላም ኮሚቴው ዋና ጸሐፊ አቶ ታዬለሚ እንዳሉት በኦሮሚያ ክልል የተለያዩ አካባቢዎች የተፈጠሩ የሰላም እጦት ችግሮች ምክንያት ሕብረተሰቡ ለእንግልት ተዳርጓል። በተለይም በክልሉ ምዕራብ ኦሮሚያና ደቡብ ኦሮሚያ አካባቢ ጉጂ ዞኖች የተፈጠረው አለመግባባት የአካባቢውን ነዋሪዎች አላስፈላጊ መስዋዕትነት እያስከፈለ እንደሚገኝ ተናግረዋል። ችግሩን ለመፍታት በመንግስትና በታጣቂ አካላት መካከል ያለውን ችግር በሰላማዊ መንገድ መፍታት እንደሚያስፈልግም አመላክቷል። የኮሚቴ ዋናው አላማም ችግሩን በሰላማዊ መንገድ እንዲፈታ ለማድረግ መንግስትና በክልሉ ያሉ ታጣቂዎችን በአካል አገናኝቶ በጠረጴዛ ዙሪያ እንዲወያዩ ማስቻል ነው ብለዋል አቶ ለሚ። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በሌላ በኩል የኢትዮጵያ ሕብረተሰብ ጤና ተቋም አሁን ማምሻውን ለሀገር ውስጥ መገናኛ ብዙሀን በገለጸው መሰረት በኮሮና ቫይረስ ምልክት የታየባቸውን ሁለት ሰዎች በለይቶ ማቆያ ማስገባቱን አስታውቋል። አድማጮች የዚህን ዘገባ እየተከታተልን እናደርሳችኋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮሮና ቫይረስ ስርጭትን ለመዋጋት የሚውል ስምንት ነጥብ ሶስት ቢሊዮን ዶላር አስቸኳይ ወጪ የመደበው ህግ ዛሬ በዋይት ሀውስ ተፈርሟል። ኮሮና ቫይረስ ከዋሽንግተን አቅራቢያ ሜሪላንድ ክፍለ ግዛት ውስጥ ወደሚገኝ አውራጃም ተዛምቷል። የተመደበው ገንዘብ በቫይረሱ ለተጋለጡ ሕክምናና የመከላከያ ክትባት ፍለጋ፣ ለክፍለ ግዛቶችና የአካባቢ አስተዳደሮች እርዳታ የሚውል መሆኑም ተጠቁሟል። በጀቱ የተፈቀደበትን ሕግ በዩናይትድ ስቴትስ የመወሰኛውና የተወካዮች ምክር ቤት ትላንት በሙሉ ድምጽ በሚባል ደረጃ አጽድቀውታል። በተያያዘ ዜና የዩናይትድ ስቴትስ የጤናና የሰብዓዊ አገልግሎት ሚኒስቴር አሌክስ አላዛር ትላንትና በሰጡት መግለጫ አንድ ሚሊየን የኮሮና ቫይረስ መመርመሪያ የያዙ ጥቅሎችን በሳምንቱ መጨረሻ በየላብራቶሪዎቹ ይደርሳሉ ብለዋል። እስካሁን አምስት የዩናይትድ ስቴትስ ክፍለ ግዛቶች ካሊፎርኒያ፣ ፍሎሪዳ፣ ዋሽንግተን፣ ሀዋይና ሜሪላንድ የአስቸኳይ ጊዜ አውጀዋል። ሜሪላንድ እርምጃውን የወሰደችው ሶስት የሞንጎመሪ ወረዳ ነዋሪዎች በሰባዎቹ እድሜ ውስጥ ያሉ ባልና ሚስትና 5ምሳ ባለፋቸው አመታት ውስጥ ያሉ ሴት ኮሮና ቫይረስ እንደተያያዙ ከተረጋገጠ በኋላ ነው። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ሄደንን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ዛሬ በቀዳሚነት የያዝነው ዕለቱ አርብም ስለሆነ ውይይት ነው። የሰላም ሚኒስትር በሀገር አቀፍ ደረጃ እንዲሳተፉ ለስልጠና ያሰናዳቸው ወጣቶች ባላቸው አቅምና እውቀት ሀገራቸውን ለማገዝ የበኩላቸውን እንደሚወጡ ገልጸዋል። ወጣቶቹ በተለያዩ አካባቢዎች ተሰማርተው ለበጎ ፈቃደኝነት መሰማራታቸው ይበልጥ ለመተዋወቅ እንደሚረዳቸውም ተናግረዋል። ያወያያቸው ሙክታር ጀማለው። ተወያዮቹ እራሳቸውን በማስተዋወቅ ውይይታቸውን ይጀምራሉ። የመጣ ከአሶሳ ክልል ነው። ሻንጉል በነሻንጉል አሶሳ ክልል ስሜ ይርጋ ሲሳይ ይባላል። ወይ የመጣሁት ከአማራ ክልል ወሎ ያቁቡ አካባቢ ነው። ስሜ ወቢ በጆሮ ይባላል። እዚሁ አዲስ አበባ ስሜ ጃስ ይባላ በጣም ነው አመሰግነው ሁላችሁ ነው እናንተ አሁን ለአንድ አመት ከሁለት ወር የበጎ ፍቃድ መጀመሪያ ስልጠና ትወስዳላችሁ ከዛ በኋላ በጎ ፍቃድ የተለያዩ ቦታ ላይ ትሄዳላችሁ ምንድን ነው ስ የምታስቡት ምን መስራት ነው የምታስቡት ወደፊት ምን ራእይስ አላችሁ ከነገሬን ጀመ ያለ ወደፊት የታመመው ሰው ችግር ያለበትን ቦታ አይቼ ወገኖችን ጓደኞች ሁሉም በቃ ችግር ያጋጠመው ሰዎችን ለማገልገል አላማ ለወደፊት እሺ ይርጋ ያው እኔ ያው ይሄን እድል በማግኘት መጀመሪያ ታላቅ እድል ተሰንቶኛል። በመቀጠልም ያው በተመረቁበት ሙያን ተጠቅሜ በተለያዩ አካባቢ የኢትዮጵያ አካባቢ በምመደብበት በሙያም ሆነ ያገባኛል በምላቸው የምሳተፍባቸውን የበጎ ፍቃድ ስራዎችን በመስራት እንደ ኢትዮጵያዊነቴ የኢትዮጵያ ሕዝብን ማገልገል በጣም እወዳለሁ። ለወደፊትም እንደምናሳቅፈው እርግጠኛ ነኝ። ደስ ይለኛል። ወቤት ዋናው ኢትዮጵያ ውስጥ ያልተሰራም ብዙ ነገሮች ያልተሰሩ ብዙ ነገሮች አለ። ይህን ብቻ ሳይሆን ካውንስሊንግ ማድረግ ወጣቶችን ካውንስሊንግ ማድረግ፣ ሌሎቹም ካውንስሊንግ ማድረግ፣ ወደ በጎ አድራጎት እንዲመጡ ማድረግ ሁለተኛ ደግሞ በተማርኩበት ሙያ ህዝብ ማገልገል ይሄን ቻንስ ማረግም ማግኘት የራሱ በጣም ትልቅ ደስታ ነው የሚሰማኝ ስልጠና በኋላ ለአንድ አመት የተለያየ ቦታ ሄደ ከክልላችን ውጭ አዲስ ቦታ ሄደ ነው ሚሰራው። እዛ ነገር ውስጥ ብዙ ነገር የአኗኗር ዘይቤ ኢትዮጵያ እንዴት እንዳለች የህዝቡ የአኗኗር ዘይቤ ተማር ብሎ ያዘር ሰልጠናል ተምረን ያው ሰው ተምሮ ያው ለህዝቡ ነው ያልተማረን ከሳይማር ያስተማረን ማህበረሰብ ለማገልገል ያው ዝግጁ ነው። አሁን በተለይ ይህ የበጎ ፈቃድ ለየት የሚያደርገው በተወለዳችሁበት ወይ ደግሞ ባደጋችሁበት አካባቢ ሳይሆን ሌላ አካባቢ ሄዳችሁ ነው የበጎ ፈቃድ አድራጎት የምታደርጉት። ነገር ግን አሁን ለምሳሌ ነገሬ የት ነው የሄደሽ ማገልገል የምትፈልጊው አንቺ አካባቢ ካለው ደግሞ ምንድ ነው ማስተማር የምትፈልጊው ከዛ ምን ብማር ብለሽ ታስቢያለሽ እኔ የትም ብሄድ አገሩን እንደ እኩልነት አይቼ የትም ብሄድ አገለግላለሁ እዛ ላይ ደግሞ ገና ሰብጥኜ በቃ በሰነጠልኩትበት መንገድ አገለግብላለሁ ብዬ ተስፋ ይርጋ ግብረ ገብነትን በመፍጠር ሰዎቹ ጋር ያው ያለህን ግብረ ገብነትና የራስህን ባህል ከሌሎቹ ባህል ጋር ሸር በመደራረግ ያው ኢትዮጵያውያን ስንባል የተለያየ ባህል እና የተለያየ ባህል አለን ግን ደግሞ አንድ የሚያደርገንን ነገር አብረን አብሬ በዛ በምሰራበትም ሆነ በምመደብበት አካባቢ በመስራት የአካባቢውን ሰዎች ትልልቆች ሰዎች ጋርም እንዲሁም የተለያዩ ወጣቶች ጋርም በመግባባት ያለውን ያው እምሰራው ስራ በአግባቡ ሰራ ነው። ጎቢ ቦታው የት እንደሆነ እኔ እጅ ለመስራት ፈቃደኛ ነኝ። እዚህ በጎ አድራጎት ማለት ሰጪ ማለት ነው። ስሰጥ ነው እኔ ጋር ያለውን ነገር ስትሰጥ እነሱ ጋር ያለውን ነገሮችን ለመቀበል ነው ማለት በጎ አድራጎት ማለት ፍቺው እንደ እኔ እንደራሴ ይሄ ነው። እኔ ጋር ያለውን ባህል ለሌላው ሰጥቼ ማድረግ ያለብኝ ጎልቶ የታየኝን ነገር ማስተካከል ያለብን ነገር እንደ ወጣትነት እያስተካከል እያስተማር መቀጠል ፈልግ። ያርሶ ኢትዮጵያ ናሽናል ቮለንተር ነው። እንደ ኢትዮጵያ በብሔራዊ ፌደራል መንግስት የተዘጋጀው የትም ቢሆን ለማገልገል ኢትዮጵያዊነት ማለት አንድ ክልል ላይ ተወስኖ፣ ኢትዮጵያ ማለት ሰው ኢትዮጵያ ከዳር እስከ ዳር አውቀን ወጣቶች እስፔሻሊ ነገ ሀገር ተረካቢዎች አገራችን ያውቅ ማይ ማገልገል ሰርቪስ ማረጋገጥ እ በጣም ማመሰግ ነው። ምናልባት መታለፍ የለበት ማለት ነው። ለመልእክት መታነሱት ነገር ካለ ለአንድ ሰው ይሰጣለሁ። እሺ፣ ወቢ በጎ ማረግ ለራስ ነው። መልካምነት ለራሱ እንደሚባል በጎ ስራ፣ በጎ አድራጎት ማስራት ማለት ለራስ ነው እና ሁላችንም እኔ መኖር እኔ መኖር ለሌላ ስል ለዛው የተቸገረው ነገሮች የተቸገረ ነገር ካለ ማስተካከል ያብ በካውንስሊንግ በኩል ከሆነ በሙያችን በኩል በሁሉም መስተካከል ያለበትን ነገር አስተካክለ ነው ለሀገራችን እንቁምላለው። አመሰግናለሁ። ያው፣ እኔ በመጨረሻ መናገር የምፈልገው ምንድን ነው፣ ይሄ እድል እኔም መጀመሪያ ወደዚህ ቦታ ስመጣ ብዙዎቹ እንደዚህ ነው ምንድን ነው በጎ ፈቃድ ምናምን እያሉ እንደዚህ ያጣጣሚ ሰዎች አሉ፣ ግን እዚህ መጥቼ ያየሁትና የወሰድኩት አዌርነስ በጣም የተሻለ በመሆኑ እኔ በጣም ትናለሁ። ሌሎችን ከኔ እኔም በማቃቸው ጓደኞችን ሆነ በሌሎችን በመንገድ ሌላው አካባቢ ምንድን በመንገድ ማለት ነው። በጎ ፈቃድ ማለት ለራስ ስለሆነ ነገ የራስ እንትን የምትጠቀምበት የራስ ሳቲስፋክሽን ስለሆነ ይሄን በመገንዘብ ሁሉም ሰው በጎ ፈቃደኝነት የሚለውን ትርጉሙን መጀመሪያ ማወቅ አለበት ነው የምለው። አመሰግናለሁ። በጣም ነው የማመሰግነው። እንግዶች ሁላችሁም ወጣቶች ናችሁ። በተለይ ለወጣቶች ትልቅ መልእክት አስተላልፋችኋል ብዬ ተስፋ አረጋለሁ። ነገሬ ከቤኒሻንጉል ጉሙዝ ከአሶሳ እንደዚያውም ደግሞ ይርጋ ከአማራ ክልል ወቢ፣ ከአዲስ አበባና ያርሶ ከኦሮሚያ ክልል እንግዶች የሆናችሁ ለጋቢና ቪኦኤ ይህንን ሀሳብ ለወጣቶች ስላስተላልፋችሁ በጣም ነው አመሰግናችሁ። መልካም ጊዜ ይሆንላችሁ እኛ ሙክታርና ወጣቶቹን እኛም እናመሰግናለን። እንዲህ ያሉ ውይይቶችም ሊበረታቱ ስለሚገቡ ቀጥል ቀጥል እያደረግን እናስደምጣችኋለን። አሁን ወደ ተከታዩ ዘገባችን እናልፋለን። የተማሪዎችን ትኩረት ከመስረቅ ከመሰረቅ በማዳን የመማር ሂደትን ለማሻሻል ያቀደ አንድ የካሊፎርኒያ ትምህርት ቤት በልዩ መሳሪያ ብቻ የሚከፈት የስልክ ማህደር ሰርቷል። አንዳንድ ተማሪዎች ግን ከስልካቸው ተነጥሎ መቀመጥ ከብዷቸዋል። የዲያና ሚቼልን ዘገባ ሀብታሙ ስዩም ያሰማናል። ሲሊከን ቫሊ ውስጥ በሚገኘው በዚህ ከፍተኛ ሁለተኛ ደረጃ ትምህርት ቤት መምህራን የተማሪዎችን ስልክ ይቆልፋሉ። በስልካቸው የሚጻጻፉትንና የማህበራዊ መገናኛ እንቅስቃሴያቸውን እከታተላለሁ። ደግሜ ደጋግሜ ስልካቸውን ነጥቃለሁ። የፈረንሳይኛ ቋንቋ መምህርትዋን ጆአን ሳብሊክን ነው የሰማናት። የተማሪዎች ፕሬዝዳንት የሆነው ሚሸል ፒችም ተማሪዎች ስልኮቻቸውን ላልተገባ ተግባር እየዋሉት እንደሆነ ያምናል። ሰዎች ትምህርት እየተሰጠ ባለበት ሰዓት ከጠረጴዛቸው በላይ በስልካቸው ፎርትናይት የተሰኘውን ጨዋታ ይጫወታሉ ነው ያለው። የሳን ሜቶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር አዳም ጌልብም ተማሪዎቻቸው ክፉኛ ከስልካቸው ጋር ተቆራኝተው መዋላቸውን አስተውለዋል። አንዳንድ ጊዜ ተማሪዎች ከ11 እና 12 ሰዓታት በላይ ስልኮቻቸው ላይ ሲያሳልፉ አይተናል ነው ያሉት። አሁን ላይ ግን የዚህ ትምህርት ቤት ተማሪዎች ስልኮቻቸውን በልዩ ማግኔት በሚቆለፉ ማኅደሮች ውስጥ የማስቀመጥ ግዴታ ተጥሎባቸዋል። ምክትል ርዕሰ መምህር አዳም ስለ ብልሃቱ ሲያብራሩ ስልኮቹ ከተቆለፈው ማህደር ውስጥ ቀኑን ሙሉ ይቀመጣሉ። በኋላ ላይ መልሶ ለመክፈት ከመክፈቻው መሳሪያ ጋር ዳግም መነካካት ያስፈልጋቸዋል። የማህደሩ ስም ዮንደር ፓውች ይባላል። በቀደሙት ጊዜያት ይህ መሳሪያ ከስልክ ነፃ እንዲሆኑ በተፈለጉ የሙዚቃና ሌሎች ኪነጥበባዊ ትርኢቶች ላይ ለጥቅም ውሏል። አስከትሎ ደግሞ በፍጥነት በዩናይትድ ስቴትስና አውሮጳ ትምህርት ቤቶች ለግልጋሎት እየዋለ ይገኛል። መምህራን፣ እርግጥ ነው፣ በዚህ በጣም ደስተኛ ናቸው። መምህርት ሊዋን በድጋሚ ራሳቸውን ፎቶ ከማንሳት ስልኮቻቸው ላይ ሲያተኩሩ ከመዋል ርቀው ተማሪዎች በዚህ ዓመት ትምህርታቸው ላይ ከፍተኛ ትኩረት አድርገዋል። አንዳንድ ተማሪዎች ግን ከስልካቸው ርቀው መዋል ፈተና ሆኖባቸዋል። ተማሪ ላናላም አንዳንድ ተማሪዎች ቁልፉን ለመስበር የተለያዩ ነገሮችን ይጠቀማሉ። ከኢንተርኔት ገበያ መክፈቻ ቁልፍ የገዙ ተማሪዎች ሁሉ አሉ። ከስልኮቻቸው በመለየታቸው ምክንያት ለጭንቀት የሚዳረጉ ተማሪዎችን ለመርዳት ትምህርት ቤቱ የስነ ልቦና አማካሪዎችን መድበዋል። መሳሪያውን ለመከራየት ሰሪው ድርጅት ለዓመት በተማሪ 12 ዶላር ያስከፍላል። አጠቃላይ ወጪው በትምህርት ቤት ወደ 20 ዶላር ገደማ የሚሆን ነው። ከዋጋው በላይ ግን ጥቅሙ እንደሚልቅ ተስፋ ተጥሎበታል። የዓመቱን ውጤት የሚያሳየው የዚህ ትምህርት ቤት የምስክር ወረቀት ሲመጣ ቀድሞ ከተመዘገቡት የላቀ ውጤት እንደሚገኝ ተጠብቀዋል። ወደ ተከታዩ ዘገባችንን እናልፋለን። የፓትዋ የፓስፊክ ቀጠና የጉዞ ጸሐፍት ማህበር በዘንድሮ ዓመታዊ ሽልማት ኢትዮጵያን መሬት ውስጥ የተቀበሩ ቅርስ ጥናት ዘርፍ መታየት ከሚገባቸው ሀገራት መካከል አንደኛው አድርጎ መርጧታል። በተመሳሳይም ኢትዮጵያ ቱሪዝም ሚኒስቴር ዶክተር ሂሩት ካሳው ከሳራ በታች ካሉ ሀገራት የቱሪዝም መሪዎች አንደኛ በመሆን አሸናፊ መሆናቸው ተሰምቷል ኤደን ገረመንም በሚኒስቴር መስሪያ ቤቱ የሚኒስቴር አማካሪ የሆኑትን አቶ ወርቅንሀክ ሊሉንና የቱሪዝም የኢትዮጵያ ዳይሬክተር አቶ ስለሺ ግርማን አነጋግራ ተከታዩን ዘገባ አሰናድታለች የፓስፊክ ቀጠና የጉዞ ጸሐፍት ድርጅት በዓለም ላይ በቅሪተ አካል ግኝት አርኪኦሎጂ ሳይት መታየት ከሚገባቸው ሀገራት መካከል ኢትዮጵያን አንደኛ አድርጎ መምረጡን አስታውቋል። አቶ አንተነህ አክሊሉ በኢትዮጵያ የቱሪዝም ሚኒስቴር የሚኒስቴር አማካሪ ናቸው። እንዲህ አይነቱ ዓለም አቀፍ እውቅና ከታዋቂ ድርጅቶች መሰጠቱ ለቱሪዝም ዘርፉ ትልቅ ፋይዳ አለው ይላሉ። ወል የመረጠው ድርጅት ፓቷ ይባላል በማሳጠሪያው እና የፓሲፊክ ትራቨል ራይተርስ አሶሲዬሽን ነው። እሱ እንግዲህ በየአመቱ በጀርመን ሀገር በሚደረገው አመታዊ የቱሪዝም እና ትራቨል ኤር ላይ እዛ ላይ አመታዊ ዝግጅት አለው። በአመታዊ ዝግጅቱ በቱሪዝም ዘርፍ የተሻለ ውጤት ሊያስመዘግቡ አካላትን እውቅና ይሰጣል በተለየ ሁኔታ ጥሩ ስራ የሰሩ ሀገራትን እንደዚህ እውቅና ይሰጣል። ስለዚህ በዛ መሰረት በዚህ አመት ኢትዮጵያን ቅድም ቤስት የአርኪኦሎጂ ኔሽን አድርጎ መርጧታል። እንግዲህ ኢትዮጵያ የሰው ዘር መገኛም ናት። በተከታታይ እስካሁን ድረስ ይህ ነገር ሀገሪቱን ከፍ አድርጎ ስኖ እንደሚያስጠራ ሁኔታ የአርኪኦሎጂ ውጤቶች እየተገኙ ነው። ምናልባት ትላንትና አንታችሁ ከሆነ የሰው ዘር ቅሪት አካል ተገኝቷል። በቅርቡ እንኳን ማለት ነሳ ተመራማሪዎችም ሌሎች አካላትም ወድ ወደ ኢትዮጵያ በስፋት ይመጣሉ ማለት ነው። እና ይሄ እንግዲህ ትልቅ ነገር ነው ለኛ ከዚህ ጋር እንግዲህ የሚኒስቴር መስሪያ ቤታችን ሚኒስ ሚኒስትርን ክብርት ዶክተር ሂሩት ካሳው በሰብሳራን አፍሪካ ሚኒስተር ኦፍ ነየር ተብለው ተመርጠዋል። ይሄው ድርጅት ማለት ነው የመረጣቸው እንግዲህ በአጠቃላይ በቱሪዝም ዘርፍ ናቸው ሲመረጡ በቱሪዝም እሴት ሰንሰለት ውስጥ ያለ ሁሉም አካል በጋራ ሰራተኛውም፣ ባለድርሻ አካሉም በቱሪዝም እሴት ሰንሰለት ውስጥ ያለ ሁሉም አካል ያስመዘገበው ውጤት ነው። ይህንን ሪኮግኒሽን ፓቷ ሰጥቷል ማለት ነው። ይህ እንግዲህ ለሀገራችን ትልቅ ነገር ነው። ሀገራችንን ስም ከፍ አድርጎ የሚያስጠራና በተለይ በቱሪዝሙ ረገድ ትልቅ የሆነ ማስተዋወቅ ፕሮሞሽናል፣ ወይም ደሚኒስትሬቲቭ ቼክ ያለው ነው ብለን እናስባለን። እና እኛ በኩል በጥሩ መልኩ የወሰድነው እና የተደሰቱበት ነው። እነዚህ የጥናት ቦታዎች ሰኞቹ በዩኔስኮ የተመዘገቡ ናቸው። የታችኛው አዋሽ ሸለቆና የታችኛው ኦሞ ሸለቆ የሚባሉት አፋር ያለው የታችኛው ዋሽ ሸለቆ ነው። እንደገና ደቡብ ኦሞ ያለ ደግሞ አለ። እነዚህ በዩኔስኮ የተመዘገቡ መካነ ቅርሶች ናቸው እና አጥኚዎቹ ሳይንቲስቶች ናቸው። በብዛት እዚያ ላይ የሚመጡት ሳይንቲስቶች በቡድን በቡድን እየሆኑ በዚያ ቦታ ላይ በስፋት ጥናቶችን ያደርጋሉ። ዓለም አቀፍ ሳይንቲስቶች ማለት ነው። ኢትዮጵያውያንም ከሌላው ከምዕራቡ ዓለምም ከሌላው ዓለም የሚመጡ በርካታ ሳይንቲስቶች ከባለስልጣኑ ፍቃድ ካገኙ በኋላ በዛ ላይ ተከታታይ የሆነ ጥናት ያጠናሉ ማለት ነው እና በአብዛኛው ጥንቃቄ የሚጠይቁ ቦታዎች ናቸው። ያው ወርልድ ሄሪቴጅ ሲሆኑ ካፓሲቲ በላይ እንደ ማንም ቦታ በቱሪስት እንዲጨናነቁ የሚደረጉ ቦታዎች አይደሉም እና ያን ነው ልልሽ መችለው። አሁን ባለው ሁኔታ ግን ዝርዝር ጉዳዩን ቅድም እንዳልኩት ያው ይሄንን አዋርድ የሚያደርጉ አካላት የየራሳቸው መስፈርቶች አሏቸው። እኛ ግን የምንመዝነው ነው አገራችን በየትኛውም መንገድ ይሁን በበጎ ስሟ ተጠርቶ የሚጎበኙ አካላት ወደ እኛ መጥተው ሕዝብና ሀገር ተጠቃሚ እንዲሆን ማድረግ ነው እና ትልቅ ዋጋ እንዳለው ነው እኛ የምንመለከት። በሌላ በኩል ይህ የሽልማት ፕሮግራም ኢትዮጵያ ተሳታፊ ልትሆን ታቅዶ በነበረበት የዓለም አቀፉ የበርሊን ባዛር ላይ የሚሰጥ የነበረ ቢሆንም ይህ መርሃ ግብር ግን በኮሮና ቫይረስ ስጋት ሳቢያ በአጠቃላይ መሰረዙ ታውቋል። የቱሪዝም ኢትዮጵያ ዋና ዳይሬክተር የሆኑት አቶ ስለሺ ግርማይ የዚህ መርሃ ግብር መሰረዝ በአስጎብኚዎች እና አገሪቷን በማስተዋወቁ ሂደት ላይ ትልቅ ጫና አሳድሯል ይላሉ። እዚህ ሁለት ሺህ ሀያ እንደ ኢሮፓያን አቆጣጠር የአይቲቪ በርሊን የሚባል የዓለም ትልቁ የቱሪዝም ትሬድ ፌር ነው። ስለዚህ እሱ ፕሮግራም በዓለም አቀፍ ደረጃ ኦልሞስት ለሀምሳ አራተኛ ጊዜ ነው ዘንድሮ የሚከበረው። ኢትዮጵያ ላለፉት አመታት የተለያዩ አስጎብኝ ድርጅቶች በተቋም ደረጃ ይሳተፉበት የነበረ፣ ከቅርብ ጊዜ ወዲህ ግን ኢትዮጵያ እንደ ሀገር መንግስትና የፕራይቬት ሴክተሩ በተለይ አስጎብኝ ድርጅቶች፣ እንዲሁም አየር መንገድ በጋራ ኦርጋናይዝድ በመሆን የምንሳተፍበት ትልቅ ገበያ የሚገኝበት የአይቲቪ በርሊን ሀያ ሀያ ፕሮግራም የባህልና ቱሪዝም ሚኒስቴርም ከኛ ጋር አብረው ፓርትነር ነበር። ክብርት ሚኒስትሯ ከኛ ጋር አብረው ለመሄድ የደልጌቱ አካል ነበሩ። የኢትዮጵያን ሚሽን የአይቲቪ በርሊን ላይ ኢትዮጵያን ብራንድ ለማድረግ ምድረ ቀደምት፣ ላንድ ኦፍ ኦሪጂንስን ለማስተዋወቅ እና ንግድ ለንግድ ትስስር ለመፍጠር አንድ አካል ነበሩ። ከፍተኛ ዝግጅት አድርገን የቆየን ቢሆንም በአጋጣሚ በኮሮና ቫይረስ ምክንያት ዘንድሮ ፕሮግራሙ በዓለም አቀፍ ደረጃ ተሰርዟል። በዚህም እናገኛለን ብለን የምናስበው መሰረታዊ ጠቀሜታ ሳናገኝ ቀርተናል ማለት ነው። በሚኒስቴር መስሪያ ቤቱ የሚኒስቴር አማካሪ የሆኑት አቶ አንተነ የቅሪተ አካላት ቦታዎች ከሌሎች የቱሪዝም መስህቦች የተለየ ጥንቃቄ የሚጠይቁ መሆናቸውን ገልጸው ይህ ሽልማት ሀገሪቷን ለማስተዋወቅና በዚህ በቱሪዝም ዘርፍ ውስጥ ያሉ ባለድርሻ አካላትም ተበረታተው የሚሰሩበት መልካም እድል መሆኑን ይገልጻሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ወደ መጨረሻው መሰናዶ እናልፋለን። የዘጋቢዎች መስኮት ነው። ተከታዩ መሰናዷችን ከእንሰት ተክል የተለያዩ የምግብ አይነቶችን ለመስራት የሚያስችል ስልጠና ደምቢዶሎ ለሚኖሩ ሰላሳ ሴቶች መሰጠቱ ታወቀ። ስልጠናው የተዘጋጀው በደምቢዶሎ ዩኒቨርሲቲ የማህበረሰብ አገልግሎት ሲሆን የምግብ አዘገጃጀት ስልጠናውን ለደምቢዶሎ ሴቶች የሰጡት ደግሞ ከደቡብ ክልል ሸካ ዞን የመጡ የእንሰት ምግብ ባለሙያዎች ናቸው ተብሏል። ናኮር መልካ ዝርዝሩን ይዟል። ከእንሰት ተክል የተለያዩ የምግብ አይነቶች እንደሚዘጋጁ ለማሰልጠን ከደቡብ ክልል ሸካ ዞን ማሻ ወረዳ ወደ ደንቢዶሎ ያቀኑት ሁለት የምግብ አዘገጃጀት ባለሙያዎች መሆናቸውን ይናገራሉ። ወይዘሮ መሰለች አመያ እና ወይዘሮ አረጋሽ አንገሎ ይባላሉ። በደንቢዶሎ ተገኝተው ለደንቢዶሎና አካባቢው እናቶች ስለሰጡት ስልጠና ወይዘሮ መሰለች እንዲህ ያብራራሉ። እንሰት ደንቢዶሎ ውስጥ ተሰርቶ በልቶ አውቀው፣ አሁን ግን እየሰሩ ነው። የእኛን እያዩ እየሰሩ ይቆያለዋል። በጣም እየሰሩ ነው ለውጣ አለ ግን ቆጮም ቆንጆ ነው። ቆጮ ደርሰዋል። እንግዲህ እንሴት መፋቅ፣ መቁጠጥ እነሱን ይችላሉ። ማዘጋጃ አለ ቆጮም ይደረግበት። እሱን እያዘጋጁ ቆጮ ይዛ ውስጥ ጨምራሉ። ኪሾ እዛ እርሾ የሚገባበት ኪሾ አለ። እሱንም እየጨመሩ ነው እየሰሩ ነው። እኔም እየሰራው፣ እነሱም እየሰሩ በጣም የሚችሉትን እየተለየ ነው። ወይዘሮ አረጋሽም ከቆጮ ወይም እንሰት ስለሚዘጋጁ የምግብ አይነቶች እንዲዘረዝራሉ፣ የደንቢዶሎ እናቶችን የስልጠናው አቀባበልም ሳያደንቁ አላለፉም። ወይዘሮ አረጋሽ፣ እዚህ ያሉት ሴቶች እኛ የመጣን እነሱን ለማስተማር ነው። እነሱም እኮ አሁን እዚህ ያሉት እንደኛ የሰሩ ናቸው። በደንብ ይሰራሉ። ሁሉንም ነገር አይተዋል ሴቶች በደንብ እየሰሩ ናቸው። አሁን መጀመሪያ ስራው ከማሻ ያመጣነን ቆጮን ለነሱ አሳይተናል። እነሱ በልቶ እንዲያውቁ የቆጮ አይነትና ጣዕሙን እንዲያውቁ እኛ ይዘን አመጣን። ለእርሻ የሚሆነውንም አመተናል። ለኪሾ የሚሆነው እርሾ ቆጮን የሚያብሰው ለኪሾ አይሆንም። እሱንም አሳይተናል። ቆጮ መጀመሪያው ይቆረጣል። ከወደቀ በኋላ አንድ በአንድ ቅርፊቱን ክላው አወቴን ምፋቅ ይጀመራል። ቦታ ተዘጋጅቶ ማለት ነው። በንጽህና ጠብቀን እጃችን እግራችን ታጥበን ነው ተቀምጠን የምንፋቅበት። ጊዜ ንጹህ ልብስ ያስፈልገናል፣ ንጹህ እጅ ያስፈልገናል። ሁሉም ነገር በንጽህና ተይዞ ነው ጉድጓዱ ይዘጋጃል ማለት ነው። ከተዘጋጀ በኋላ ከዛ በኋላ ቆጮ ከተደረገ በኋላ ስሩ እሱ ላይ ኪሾ ይጨመራል ከተጨመረ በኋላ በደንብ ቅጠሉን በደንብ አፍነን ንፋስ መግባት የለበትም። በአራተኛው ቀን ይገለብጣል ማለት ነው። ላይኛው እና ታችኛው ይቀላቀላል። እሱን ሰርተናል። አሁን የተዘጋጀው ቆጮ አጣርተን እሱንም ገንፎ እንሰራለን። ቂጣ ይሰራል፣ ይቀቀላል ማለት ነው። ቡላ በጣም ይወጣል። ቡላ የንጹ ቡላ እሱን በጣም ይበላል። ቆጮ የቂጣ ተሰርቶ ይበላል። ገንፎ ይበላል። የቆጮ ገንፎ፣ ቡላ ገንፎ ይበላል። ቂጣ ይበላል። እንደገና ይሄ ተጨምቆ ማለት ነው ዱቄት ላይ የእንጀራ እንትን የለም። አፍሲት ተጨምሮ እዛም ተጣርቶ እንጀራ ከም ይጋገራል ከዱቄቱ ጋር። እንሰት ለሰውነት ስላለው ጠቀሜታ እና ለቤተሰብም ስላለው ፋይዳ አብራርተዋል አሰልጣኞቹ። ገንቢና ጠጋኝ እኮ ነው ቆጫችን። እዚህ አካባቢ ያሉ ሰዎች ለከብቶች መኖ እንጂ ለራሳቸው ተጠቅሞ ለራሳቸው በልተው አያውቁም። አሁን ከመጠን ወዲህ እንዲ ያለው ነገሩን እንዲ ያለው ጥቅሙን እንዴት እንደዚ አበላሽተን እዚህ እኖራለን እያሉ የተጨነቁ ናቸው። በጣም ጥሩ ነው። አስቸጋኝ ነው። ቆጮች ሁሌ ነው እሱን የምንበላ። ቆጮች ቁርስም ራትም እሱ ነው። በቃ ተመርጦ የሚበላ እሱ ነው። እንጀራ እንግዲህ ብዙ አንጠቀም፣ ቆጮ ነው የምንበላው። በቃ አስተዋደረው እንሰት ተክሎ ለምግብነት እንድጠቀሙ ነው። እኔ እንኳን እናቴ ቤተሰቦች ማለት ነው፣ በሱ ነው ልጆችን እኛን ያስተማረችው። ብዙ ልጅ አስተምራለች እሱን ቆጮ እየሸጠች። በንጽህና በስርዓቱ ተሰርቶ ብጠቀሙ በጣም ጥቅም አለሆነ ማለት ነው። አንድ ወር ገደማ በፈጀው ስልጠና ላይ ከተሳተፉ የደንቢዶሎ ሴቶች መካከልም ወይዘሮ ቀመሩ ጀማልን አነጋግረ ፍርፍሬ ነበር። ከዚህ በፊት እንሰትን ቆርጠን ለከብቶች እንሰጣለን ወይም ደግሞ ያለ ጥቅም እንጥለው ነበር። አሁን ግን በተለያዩ የምግብ አይነቶች እንደሚዘጋጅ ስልጠና ወስደናል። እንደ ከዚህ ቀደሙ አናባክ ነውም። ከእንሰት የሚሰራ ምግብ ለወላድ ሴትና ወድቆ ለተሰበረም ሰው ጠጋኝ መሆኑን ተረድተናል ለመተ ሳሞ ነመጨቤ እንዱማቲፍ ከንገርጋሩ ባለፉት ጊዜያት እንሰትን ለከብቶች መኖነት ብቻ መጠቀማቸው እንደ ቆጫቸው የጠቆሙት ወይዘሮ ቀመሩ ከራሳቸውና ጎረቤቶቻቸው አልፈው ለሌሎችም ሴቶች ልምዳቸውን እንደሚያካፍሉ ተናግረዋል። የደምቢዶሎ ዩኒቨርሲቲ የማህበረሰብ አገልግሎት ኃላፊ ረዳት ፕሮፌሰር ዮሴፍ ሽፈራ ዩኒቨርሲቲያችን ህብረተሰቡን ተጠቃሚ የሚያደርጉ የተለያዩ አገልግሎቶችን ተደራሽ ለማድረግ እየሰራ ነው። ይህ ስልጠናም የዚህ አገልግሎት አንድ ማሳያ ነው ብለዋል። ይህንን ስልጠና ለመስጠት የተነሳ የሚያስሩበትንም ምክንያት እንዲያስረዳሉ፣ ረዳት ፕሮፌሰር ዮሴፍ ሽፈራ ደብረ ብርሃን ከዚህ በፊት በደብረ ብርሃን ዩኒቨርሲቲ በማስተምርበት ወቅት ተመሳሳይ ስልጠና አዘጋጅተን ነበር። ይህ እንሰት ወይም ደግሞ በደንብ ዶሎ ቃጮ በመባል የሚጠራው የተክል አይነት በስልጠናው ወቅት በተለያዩ የምግብ አይነቶች ተዘጋጅቶ ለታዳሚው ቀርቦ ነበር። ምግቡን ያዘጋጀው ባለሙያ ግን ከሻራተን ሆቴል ነበር የመጣው። በዚህ አካባቢ ደግሞ ከፍተኛ የእንሰት ምርት አለ። ነገር ግን የአካባቢው ህብረተሰብ ለምግብነት አይጠቀምበትም። ስለዚህ ህብረተሰቡ ለእንሰት ያለውን አመለካከት በመቀየር እንዴት ለምግብነት ሊያውለው ይችላል የሚለውን ማሰብ ጀመርን። ደቡብ ክልል ከእንሰት በሚሰሩ የተለያዩ የምግብ አይነቶች ልምድ ስላለው አሰልጣኞችን ከዛ መጣን። በደቡብ ክልል ጥናት የሰሩ ሰዎች በመረጃ አስደግፈው እንደነገሩኝ ከሆነ ሁለት የእንሰት ተክል ያለው ስድስት የቤተሰብ አባላት ያለው ቤተሰብ ያለምንም ችግር ለአንድ ወር በእንሰት ምርት ብቻ ሊቆይ ይችላል። አንድ የእንሰት ተክል ቢያንስ ሰማንያ ኪሎ ቆጮ ይሰጣል። በአዲስ አበባ ገበያ አንድ ኪሎ ግራም ሀምሳ ብር ነው። አንድ የእንሰት ተክል እስከ ሶስት ሺህ ብር ያወጣል ማለት ነው። ይህንን ልምድ ወደዚህ ብናመጣው ማህበረሰባችን ምግቡን አዘጋጅቶ ይመገባል፣ ሽጦም ሊጠቀምበት ይችላል ብለን ነው ስልጠናው እንዲሰጥ ያደረግ ነው። እኛ ተስተጃጅ ለሞ በርሲ ትል የሙቀምናል ለወደፊቱም ለህብረተሰቡን ተጠቃሚ የሚያደርጉ መሰል ስልጠናዎችን ለመስጠት እቅድ እንዳላቸው ኃላፊው ጠቁመዋል። ለአሜሪካ ድምፅ ናኮር መልካ ካምቦ Inshallah, <laughs> shallah, Inshallah, you, you, በዝግጅታችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ። ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ደርሰናል። አድማጮች የዛሬው የጋቢና ቤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብራችሁ የቆየው ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። ሰላም በደናደሩ። I'm be able to E Hana Disco, E Hana